ዛሬ ሐምሌ 23 2013 ዓ ም ነው። እንደምናመሻችሁ አድማጮቻችን፣ ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት ጉዳዮች መካከል የአምቦና አካባቢዋ ነዋሪዎች ጀንበር ዘቅዘቅ ስትል የመጓጓዣ አማራጭ ማጣት ከጀመሩ መንፈቅ አልፏችኋል። ይሄ የሆነበትን ምክንያት ዛሬ ምሽት እንሰማለን። እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ደቨሎፕ እያደረገ የተሻለ ነገር የሚያገኝበት በሚል ነው የተጀመረው። ዛሬ በአዲስ አበባ የሚገኘውን መጽሐፍትና ቁም ነገረኛ ሀሳቦች የሚስተናገዱበትን አንድ ቡና ቤትም እንጎበኛለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታም ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቆያ አመሰግናለሁ ሀብታሙ በብዙ መቶዎች የተቆጠሩ ኤርትራውያን ስደተኞች ትላንት አዲስ አበባ ውስጥ ሰልፍ አካሂደዋል ኤርትራውያኑ ስደተኞች የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ዩኤንኤችሲአር በትግራይ ክልል ውጊያ የተጠመዱ በዚያም ባሉ ሁለት ካምፖች የተጠለሉ ጓደኞቻችንና ቤተሰቦች አውጥቶ ወደ ሌላ ቦታ ያዛውርልን ሲሉ መጠየቃቸውን ሮይተርስ ዘግቧል ማይ አይኒና ዓዲ ሓሩሽ በተባሉት ካምፖች ውስጥና በዙሪያው ውጊያው የተባባሰ መሆኑን ያመለከተው ዘገባው ዩኤንኤችሲአር በቅርቡ ሁለት ስደተኞች መገደላቸውን መናገሩን ጠቅሷል። የመንግስታቱ ድርጅት የስደተኞች ኮሚሽን እንደ አውሮፓውያን አቆጣጠር ከሐምሌ 14 ወዲህ ካምፖቹ ጋር መድረስ እንዳልቻለ ያስታወቀ ሲሆን፣ ባለፈው ማክሰኞ ዩናይትድ ስቴትስ ትግራይ ውስጥ ያሉት ኤርትራውያን ስደተኞች ጉዳይ በጥልቅ እንዳሳሰባት አስታውቃለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአጣዳፊ እርዳታ አስተባባሪ ማርቲን ግሪፊትስ ትላንት በኢትዮጵያ ለስድስት ቀናት የሚቆይ ይፋ ጉብኝት ጀምረዋል። ሚስተር ግሪፊትስ ጉብኝታቸውን አስመልክተው በመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊነቴ መደበኛ ተልእኮዬን በኢትዮጵያ መጀመር አስፈላጊ ሆኖ አግኝቸዋለሁ በሀገሪቱ በትግራይና በቤኒሻንጉል ጉሙዝ ክልሎች ባሉት የትጥቅ ግጭቶች በአፋር በሶማሌ፣ በደቡብ ክልሎች ባሉ በማህበረሰቦች የእርስ በርስ ግጭቶችና በሶማሌ በኦሮሚያና በአፋር ክልሎች ባለው ግጭት የተነሳ በዚህ ዓመት በሀገሪቱ ያለው ሰብአዊ ችግር ጨምሯል ማለታቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ያወጣው መግለጫ አውስቷል። ኢትዮጵያ አስቀድሞም በጎርፍ መጥለቅለቅ፣ በአንበጣ መንጋ ወረራ፣ ስር በሰደደ የምግብ እጥረትና በኮቪድ-19 ወረርሽኝ የተነሳ በነበሩባት ተግዳሮቶች ላይ እነዚህ ችግሮች ተጨምረውባታል ያሉት የዓለም ድርጅቱ ባለስልጣን በአሁኑ ወቅት በሚሊዮኖች የሚቆጠሩ ለችግር የተጋለጡ ዜጎቿ እርዳታ ያስፈልጋቸዋል ያሉት ሚስተር ግሪፊትስ በጉብኝ ማግኘታቸው ከኢትዮጵያ መንግስት ከፍተኛ ባለስልጣናት እንዲሁም ከሰብአዊ ረድኤት ተቋማት ጋር ከለጋሽ ማህበረሰብ ተወካዮች ጋር እንደሚነጋገሩ መግለጫው አመልክቷል። የአፍሪካ የመድኃኒትና የበሽታ መቆጣጠሪያ ማዕከል በአህጉሪቱ ባለፈው ወር ውስጥ ከኮቪድ-19 ወረርሽኝ ጋር በተያያዘ የሚሞተው ሰው ቁጥር ወደ 17 ከመቶ ከፍ ማለቱን ዛሬ ሐሙስ በሰጠው ጋዜጣዊ መግለጫ አስታውቋል። ማዕከሉ በቫይረሱ የሚያዙ ሰዎች ቁጥር መጨመሩን ገልጾ አንዳንድ ሀገሮችም የሚያደርጉት ምርመራ ከሚያስፈልገው መጠን እጅግ ያነሰ መሆኑን በመግለጽ አስጠንቅቋል። በጠቅላላው በአህጉሪቱ ለቫይረሱ የተጋለጡ ሰዎች ቁጥር 239 19 መድረሱንና ባለፈው ሳምንት 6700 ሰዎች መሞታቸው የተገለጸ ሲሆን የሟቾቹም ቁጥር ከቀደመው ሳምንት ጋር ሲነጻጸር ተጨማሪ 700 ሰዎች የሞቱ መሆኑን አመልክቷል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ለቫይረሱ መስፋፋት ሰሞኑን በደቡብ አፍሪካ የተደረጉ የዝርፊያ ክስተቶችና ወደ መካ የተደረገው የሙስሊሞች የኢድ አልሃጂ ጉዞ አስተዋጽኦ ማድረጓቸውንም አስታውቋል። በተጨማሪም በመለ ከመላው ዓለም ባለፉት ሳምንት ውስጥ እየተስፋፋ ነው የተባለውን እና ከኮሮና ቫይረስ ዝርያዎች በተላላፊነቱ የተለየ መሆኑን የተነገረለትን የዴልታ ቫይረስም በምክንያትነት ጠቅሷል። ዩናይትድ ስቴትስ ውስጥ ዴልታ በተባለው በፍጥነት ተላላፊ የኮሮና ቫይረስ ዝርያ ተያይዞ በሀገሪቱ የአዲስ ተያያዦች ቁጥር እየጨመረ መምጣቱን ተከትሎ ግዙፎቹ የቴክኖሎጂ ኩባንያ ሰራተኞቻቸውን ሳትከተቡ ስራ ቦታችሁ መግባት አትችሉም ሲሉ መመሪያ ሰጥተዋል። ጉግል እና ፌስቡክ ኩባንያዎች ዩናይትድ ስቴትስ ያሉ ሰራተኞቻቸውን በሙሉ ሳትከተቡ ቢሮ መግባት የለም ብለው ትላንት አስታውቀዋል። ጉግል ኩባንያ በቀጣዮቹ ወራት ውስጥ በሌሎች ሀገሮች ያሉ ሰራተኞቹን ለማስከተብ እያቀደ መሆኑን ዘገባዎች አመልክተዋል። ዴድላይን የተባለው አውታር እንደዘገበው ግዙፉ የፊልም እና የቴሌቪዥን ዝግጅቶች አቅራቢው ኔትፍሊክስ ኩባንያ ዩናይትድ ስቴትስ የሚገኙ ቅንብሮቹ ተዋናዮች እና ሰራተኞች በሙሉ የኮቪድ-19 ክትባት እንዲከተቡ ግዴታ የሚያደርግ ፖሊሲ አውጥቷል። አፕል ኩባንያም ዩናይትድ ስቴትስ ያሉ መደብሮቹ የሚገለገሉ ደንበኞቹና ሰ ሰራተኞቹ በሙሉ የተከተቡም ያልተከተቡም የአፍና የአፍንጫ መሸፈኛ ጭንብል መጠቀምን እንደገና ግዴታ ሊያደርግ ማቀዱ ተገልጿል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ? መኝችን ለቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ቀዳሚው ዘገባ እንሻገር። በምዕራብ ኦሮሚያ የምትገኘው አምቦ ከተማ ጀንበር ዘቅዘቅ ሲል የመጓጓዣ አገልግሎት ለማግኘት ከሚቸግርባቸው ስፍራዎች አንዷ ሆናለች። የከተማዋ ባለሶስት እግር መኪኖችን ጨምሮ ከምሽቱ አንድ ሰዓት ጀምሮ ከጎዳናው የመጥፋታቸውን ነገር የታዘበው የነዋሪዎችንም ቅሬታ የሰማው ናኮር መልካ ቀጣዩን ዘገባ ልኮልናል። ዘወትር ምሽት ከአንድ ሰዓት በኋላ በአምቦ ከተማ ለኅብረተሰቡ የመጓጓዣ አገልግሎት የሚሰጡ ባለሶስት እግር ተሽከርካሪዎች ማለትም ባጃጆች ወደ የማደሪያቸው ሲሽቀዳደሙ ማየት የተለመደ ሆኗል። ለዚህም ምክንያቱን ያስረዳው በደህንነት ስጋት ምክንያት ስሜን አልገልጽም ያለው አንድ የአምቦ ከተማ የባጃጅ አሽከርካሪ ነው። እኔ የአምቦ ከተማ ባጃጅ ሹፌርን በጊዜ መግባት ከጀመርን አንድ ስድስት ወረርተናት በሰላም ጸጥታ ምናምን ነበር ብሎ በዛ ስንቆይ አንዳንዴ ትራፊኮችን እያዙ ታርገ ይመጡብናል። አንዳንዴ አንዳንዱ ፖሊሶችን ይዘው ይመቱናል ምናምን ይህ ሁኔታ ከምርጫውን በኋላ ያለመሻሻሉንና በዚህም ሳቢያ ህብረተሰቡ ላይ የደረሰ ስላለውን ግልት እንዲህ ይገልጻል። ነበር ምርጫ ካለፈ በኋላም ሁሉም ነገር እየቀጠለበት ነው። እኛ ምንም የምናቆ ነገር የለም። ህብረተሰቡ ላይ በጣም ትልቅ ጫና ነው። በጣም ብዙ ማለት ነው። ህብረተሰቡ እነሱ ላይም ብዙ ጫና በሽተኛ እንኳን ልጆቻቸውን። ወይዘሪቱ ሜራ ናይሉ የተባሉ አንዲት የአምቦ ነዋሪም ከምሽቱ አንድ ሰዓት ከሰላሳ በኋላ የትራንስፖርት አገልግሎት ያለመኖር በቤተሰባቸው ላይ ስላመጣው ችግር እንዲገልጻሉ የባጃጅ ትራንስፖርት ከአንድ ሰዓት በኋላ ከምሽቱ አንድ ሰዓት በኋላ የለም። ባለፈው ጊዜ ከቤተሰብ ውስጥ የታመረግሶ ነበረ። በዛን ሰዓት ለሊት አራፈን ነበር። እንደ አጋጣሚ የነበረው ማንኛውም ባጃጅ የለም። ከጎረቤት እንኳስ በምንጠይቅባቸው ሰዓት ማንኛውንም ትራንስፖርት እንደማይሰጡ እና ከሰጡ ደግሞ ከተያዙ እንደሚቀጡ የነበሩ። ይህ ደግሞ በጣም እንግልት እና ችግር ፈጥሮብናል እና በሚመለከተው አካል ችግሩ ቢቀረፍልን በጣም ደስ ይበላል። የአምቦ ከተማ ትራንስፖርት ባለስልጣን ጽሕፈት ቤት ኃላፊ አቶ ቦጃ ወልደ ሚካኤል በበኩላቸው ለችግሩ መንስኤ ያሉትን እንዲህ ይገልጻሉ። የባጃጅ አገልግሎት ከምሽት በኋላ እንዲቆም ስንወስን የሕብረተሰቡን ሰላም ግንዛቤ ውስጥ በማስገባት ነበር። በማታ የሚደረግ የባጃጅ አገልግሎት ከመቆሙ በፊት ባጃጅ ውስጥ የተለያዩ ወንጀሎች ሲፈጸሙ ነበር። ከሰው ገንዘብ ወስዶ ማምለጥ፣ ጉዳት ማድረስ እና የማሸማቀቅ ድርጊቶች ሲደረጉ እንደነበር በምርመራ ተረጋግጧል። በአንዳንድ ባጃጆች ውስጥ ደግሞ ህገወጥ የሆኑ የጦር መሳሪያዎችም ሲያዙ ነበር። ከዚህ የተነሳ ነበር በጸጥታ በኩል ከአንድ ሰዓት ተኩል በኋላ ባጃጆች እንዳይንቀሳቀሱ አቅጣጫ የተቀመጠው ብለዋል። ችግሩን ለመቅረፍ እየተሰራ ነው ያሉትንም አቶ ቦጃ አብራርተዋል። አሁን ለእያንዳንዱ የባጃጅ አገልግሎት ማህበራት አቅጣጫ ሰጥተን የሚለየው ኮድ ተለይቶ ከአጭር ጊዜ በኋላ ወደ መደበኛ ስራቸው ተመልሰው ከምሽቱ እስከ ሶስት ሰዓት እስከ አራት ሰዓት አገልግሎት እንዲሰጡ ከጸጥታ ምክር ቤት ጋር ተነጋግረናል። ሁሉም ማህበራት እስከሚቀጥለው ሳምንት ሰኞ አዲሱን የመለያ ቁጥር ከለጠፉ አገልግሎቱን በማስጀመር የባጃጅ ሹፌሮች እና የህብረተሰቡን ጥያቄ እንመልሳለን ብለን እናስባለን ብለዋል። በተመሳሳይ ሁኔታ በነቀምቴ ከተማም ከምሽቱ አንድ ሰዓት በኋላ የመጓጓዣ አገልግሎት ችግር መኖሩን የተናገሩት አቶ ወይሳ ገዛኝ የተባሉ የአካባቢው ነዋሪ በበኩላቸው በዚሁ ሳቢያ ተፈጠረ ስላሉ ችግር ያስረዳሉ። ከአንድ ሰዓት በኋላ ባጃጆች ይቆማሉ። ማንኛውም ትራንስፖርትና ከተማ ውስጥ የሚንቀሳቀሱት ይቆማሉ። እስከ ሁለት ሰዓት እስከ ሶስት ሰዓት እየተሰራ ያለው አስራ ሁለት ተኩል አካባቢ ነው። ዘግተን የሚገባው መንግስት አካላቶች ናቸው የሚከለክሉት። በማንኛውም ሰው ታምመኗን በማንኛውም ሚት ነገር ቢመታ ሴቶች፣ ወላጅ ሴቶች ዲጋትን መጠበቃቸው ነው። ችግር ከገጠማቸው ማታ ላይ እንደፈለጉ መንቀሳቀስ አይችሉም። ግለጨክ ና ለህዝቡ አገልግሎት ሊሰጥ ደችለች የነቀምቴ ትራንስፖርት ባለስልጣን ጽህፈት ቤት ኃላፊው እንጫሎ ሶሩማ ችግሩ ስለመፈጠሩ አላውቅም ሲሉ አስተባብለዋል። የቅሬታ ከመሰረቱ መቅረብ የነበረበት ለእኛ ነበር። ህብረተሰቡ እኛን ነበር መጠየቅ የነበረበት። እናንተም ቅሬታውን መቀበላችሁ ትክክል ነው፣ ምክንያቱም የህዝቡ ፍላጎት ስለሆነ። ከአንድ ሰዓት በኋላ አገልግሎት የለም ስለተባለው አላውቅም፣ ግን አገልግሎቱ እስከ ሁለት ሰዓት እንዳለ እኔ ራሴ ለማየት ችያለሁ። ነገር ግን ከትራንስፖርት ደንብ አንጻርም ከምሽቱ ሶስት ሰዓት በኋላ የትራንስፖርት አገልግሎት በከተማ ውስጥ አይፈቀድም። ሆስፒታል አካባቢ አገልግሎት የሚሰጡ ባጃጆችም መመዝገብና መታወቅ አለባቸው። ከዛ ውጪ ከምሽቱ ሶስት ሰዓት በኋላ አገልግሎቱን መስጠት አይቻልም ብለዋል። በዚህ ዙሪያ ከከተማው ጸጥታና አስተዳደር ጽህፈት ቤት እንዲሁም ከኦሮሚያ ትራንስፖርት ባለስልጣን ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አሁን ደግሞ ወደ ቀጣዩ መሰናዱን እንሻገር። ሰዎች እዚህ ካፌ እንገናኝ፣ እዚህ ቦታ ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሀሳቦችን ለመጋራት ካለም እንደሆነ ይገመታል። በመሃል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ ግን የሚገናኙት ከተለመደ ወግ የተሻገሩ ህይወትን የሚለውጡ ልምዶችንም ለመለዋወጥ ነው። ንግድና ምጣኔ ሀብትን የሚመለከቱ መላዎችንም ይጋራሉ። ይህ ወግ ኮፊ የተሰኘውን ስፍራ በመቀጠል እናስተዋውቃቸዋለን። የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው። ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጋር ግድግዳ እያየን ነው የምንቆየውና። እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ የተሻለ ነገር የሚያገኝበት በሚል ነው የተጀመረው። በዚህ ሕሳቤ ውስጡ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ። የምንመኘው ነገር ነበረ። ኢትዮጵያ ውስጥ አዲስ አበባ ቢኖር ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመረን በጆሚች ነው አንዳንድ መጽሐፎች ተገኘ እኔ ደግሞ በባክግራውንድ ከቡና ጋር የተያያዙ ስራዎች ሰራ ነበር ስሚስን ስራችንን ኮምባይን አደረግነው እና በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን የሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው አዲስ አበባ በቅሎ ቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናግዱበት አነስተኛ ስፍራ ነው በሳምንቱ የተለያዩ ቀናት ንግድና ምጣኔ ሀብትን ጨምሮ ኪነጥበብን ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚሽ ካፌ ብቅ ብለው ከወጣኔዎች ጋር ያወራሉ። ሮብ ሮብ ላይ በነበረን ደግሞ ወግድ በሚል እንደው ያቺ የኮፊ ሾፕ ዝም ብሎ ከመቀመጥን ባለፈ ደግሞ እንደ እውቀትን የምንጨበጥበት እውቀትን ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በሕይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጣት በሚል ነው የተጀመረው። ስፓትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል። ይገርመሃል፣ ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው። ፎርማል ከሚሆን ሴቲንግ ላይ ሰዎች በነፃነት ጥያቄያቸውን ያነሳሉ። ፕሮፌሽናሎችን በነፃነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው። በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በመገኘት እነሱም እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምላሽን ያገኛሉ። ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዞ ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሀሳቦቻቸውን ለመሸከፍ፣ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው። ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸው እና ያንን አይዲያ ማብሰያ ቦታ ያጣሉ፣ ከሰዎች ጋር የሚማከሩበት። ስለዚህ እቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት፣ እንዲህ ብታደርገው፣ እዚህ ላይ ብታስብበት፣ እቺ እንድጨምርበት ተብሎ መመካከሪያ መድረክ ተደርጋን የታሰበችው ከተከፈተ አስረኛ ወሩን ያስቆጠረው ወግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙት ስፍራውን፣ እንጂ ቡና መጽሐፍትና ውግ አንድ ላይ ሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች፣ እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ እርባና አለው። አይቶት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል በእንደዚህ አይነት መድረኮች ላይ ማለት ነው። እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው። የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሰው ሰላማዊት ገብረ መስቀል የእሷና የባለቤቷ መቅደላ መኩሪያ የነገ ህልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም። አስር ከዛ በላያችስ አዲስ አበባ ውስጥ ሊኖረን እንፈልጋለን በተቻለ አቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ወርቅ ትክክለኛ ወግ የሚደረግበት ካፌ፣ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን። አድማጮቻችን በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶችን የተመለከተ ልዩ መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ባለሙያዎች እንደሚሉት ከጥቂት ዓመታት በኋላ ወደ ህዋ ለመጓዝ አቅም የሚኖራቸው ቢሊዮነሮችና ጓደኞቻቸው ብቻ አይሆኑም። ወደ ማርስ ተጓዦችም በፕላኔቱ ላይ ጥንታዊ ሕይወት ይኖር እንደሁ ለማጥናት ፍለጋ የጀመሩ ሲሆን ለጥናቱ የሚረዷቸው መሳሪያዎች በህዋ ላይ በሚገኘው ዓለም አቀፍ የጠፈር በረራ ማቆሚያ ላይም ደርሰዋል። የአሜሪካ ድምፁ አራሽ አርባሳዲ ያሰናደውን ስመኝ የቆየ እንደሚከተለው ታሰማናለች። ወደ ጠፈር የሚደረግ የሽርሽር ጉዞ ገና ካሁኑ እየተሟሟቀ የሚሄድ ይመስላል። ሂደቱ የጀመረው በወሩ መጀመሪያ ላይ እንግሊዛዊው ቢሊየነር ሪቻርድ ብራንሰን ቨርጂን ጋላክቲክ በተሰኘው ሮኬቱ ወደ ጠፈር ዳርቻ በመሄድ ባደረገው የተሳካ ጉዞ ነበር። ከዘጠኝ ቀን በኋላ ደግሞ የግዙፉ የቴክኖሎጂ ኩባንያ አማዞን እና ብሉ ኦሪጂን መስራች ጄፍ ቤዞስ ኒው ሼፐርድ ተብሎ በሚጠራው ሮኬቱ ተከተለ። ይህን ሂደት አስመልክቶ በብሔራዊ ሕዋ ማህበር የጠፈር ምርምር ምክትል ፕሬዝዳንትና በአሪዞና ክፍለ ግዛት የሚገኘው ተንደርበርድ ዓለም አቀፍ የማኔጅመንት ትምህርት ቤት የጠፈር አመራር መምህር የሆኑትን ግሬግ ኦትሪን አነጋግረናቸዋል። ኦትሪ እንደሚሉት ለጊዜው ሕዋን የማየት እድሉ ያላቸው እጅግ ባለጸጎችና ተጋባዥ እንግዶቻቸው ብቻ ቢመስልም ተራ ሰዎችም መንኮራኩሮችን የሚሳፈሩበት ጊዜ ሩቅ አይሆንም። ቀጣዩ ትውልድ እነዚህን በረራዎች ማድረግ ሲጀምር የአንድ ትኬት ዋጋ 50ሺ ዶላር ይሆናል። እኔ ያንን መክፈል እችላለሁ። በእርግጥ ምናልባት ሚስቴ በጣም ትናደድብኝ ይሆናል። ግል አድርገው ይችላለሁ። የመኪና ዋጋ ማለት ነው። በአስራ ዓመት ውስጥ በሺዎች የሚቆጠሩ ዶላሮች ዋጋ ላይ የምንደርስ ይመስለኛል ከአንድ ቦታ ወደ አንድ ቦታ የሚያጓጉዝ ትራንስፖርት ማለት ነው። ግን በመንገድ ላይ ነጻ የህዋ ላይ ጉዞ ማድረግ ይቻላል። ለዚያ ምናልባት ሰዎች ተጨማሪ የጠፈር ውስጥ የመጓጓዣ ክፍያ ሊከፍሉ ይችላሉ። ጆን ስትሪክላንድ ደግሞ በብሔራዊው የጠፈር ማህበር ዳይሬክተር ሲሆኑ ህዋን ቅኝ በመግዛት ጽንሰ ሀሳብ ላይ በርካታ ጽሑፎችን ጽፈዋል። ከአሜሪካ ድምጽ ጋር ባደረጉት ቆይታም ወደ ጠፈር የመሄዱ ጉዳይ በከፍተኛ ሁኔታ የሚደረስበት የሰው ልጅ እጣ ፈንታ ሆኗል ይላሉ። በድጋሚ ጥቅም ላይ መዋል የሚችሉ መንኮራኮሮች መሰራት ሲጀምሩና ልክ ፋልኮን ዘጠኝ መንኮራኮር እንዳሳየችው የደህንነት ጉዳይ አስተማማኝነቱ እየጨመረ ሲሄድ ለመሄድ የሚያስወጣው ውጪ ይቀንሳል። ይሄ ደግሞ በቅርብ ጊዜ ይሆናል። ስትሪክላንድ የጠቀሱት ፋልኮን ዘጠኝ የተሰኘው መንኮራኩር ናሳ ለሥራ ተልእኮ የተጠቀመበት በድጋሚ ጥቅም ላይ መዋል የቻለ መንኮራኩር ነው። ብሉ ኦሪጂን እና ቨርጂን ጋላክቲክ እንዳስታወቁት በቀጣይ ወደ ሕዋ ለሚደረጉ በረራዎች ሁለቱም በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ትኬት ሸጠዋል። በሌላ ጎን ደግሞ ናሳ በሶላር ሲስተም ውስጥ ቀደምት ሕይወት ይኖር እንደነበር ለማጥናት ሲያደርገው የነበረው ጥናት ወደ አዲስ ምዕራፍ የሚያሸጋግር ፍንጭ አሳይቷል። ህይወት ይኖር እንደነበር ወይም እንዳልነበር ሊጠቁም የሚችል የህዋ ላይ ድንጋይ ሰብስቦ ጥናት እያካሄደ ነው። ፕሮጀክቱን የሚመሩት ባለሙያዎች እንደሚሉት ፐርሲ የሚል ስያሜ ያወጡለት በህዋ ላይ እየተዘዋወረ ድንጋዮቹን በማርስ ከተፈጠረ የእሳተ ጎመራ አናት ላይ ይሰበስባል። የሳይንስ ተመራማሪዎቹ ቦታው በአንድ ወቅት ሐይቅ የነበረበት ቦታ ነው ብለው ያምናሉ። ህይወት ለመኖሩ ፍንጭ ሊሰጣቸው የሚችለውም ምናልባት በዓይን የማይታዩ ጥቃቅን ባክቴሪያዎች ናቸው። በመጨረሻም በራሽያ የምርምር ቤተ ሙከራ የተሰራ አዲስ የጠፈር በረራ መሳሪያ ሐሙስ እለት በዓለም አቀፉ የጠፈር በረራ ማቆሚያ ላይ አርፏል። መሳሪያው ለበረራ ማቆሚያው የሚያገለግል አዲስ መጸዳጃ ቤትና መሳሪያውን መጠገን የሚችል የአውሮፓ ስሬት የሆነ የሮቦት እጅ የተገጠመለት ነው። በአራሽ አረብ ሳዲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽን እናመሰግናለን። ቀጣዩ ዘገባ ወደ ዚምባብዌ ይወስደናል። በዓለም ዙሪያ ኮቪድ-19 በአእምሮ ጤና ላይ ያሳደረው ጫና እጅግ ሰፊ ነው። ዚምባብዌን የሚያጋጥማቸው ነገር ከዚህ የተለየ አይደለም። ነገር ግን የአእምሮ ጤና ችግርን ለመቅረፍ በጭንቀት የተጎዱ ዚምባብዌያውያን በአውራ ጎዳናዎች ላይ በተቀመጡ የባለንጀራ ወንበሮች በመባል በተሰየሙ አግዳሚ ወንበሮች በኩል ልዩ የሆነ የምክር አገልግሎት እያገኙ ይገኛሉ። የደንገረመው የኮሎምበስ ማቬንጋን ዘገባ እንደሚከተለው ታሰማናለች በጎርጎሮሳውያኑ 2006 ዓ ም በዚምባብዌ የነበረውን የፖለቲካና የምጣኔ ሀብት ቀውስ ተከትሎ ጭንቀትና ድብርት ላደረባቸው ዚምባብያን የምክር አገልግሎት ለመለገስ ነበር የባለንጀሮች አግዳሚ ወንበር የተሰራው። ተቋሙ አሁን ላይ በዋና ከተማው ሀራሪ በሚገኙ በብዙ ክሊኒኮችና ሆስፒታሎች ቅርንጫፎች ያሉት ሲሆን በአሁኑ ሰዓት በሀገሪቱ ያለ ትልቅ የአይምሮ ጤና ህክምና አገልግሎት ሰጪ ድርጅትም ነው። አገልግሎቱም ዚምባብያን ከፍተኛ ለሆነ ጭንቀት ሲ እንዲደረጉ ማየት አንሻም ባሉ በጎ ፍቃደኞች አማካኝነት ነው የሚሰጠው። ችንጌታዩ ኒያሙ ካፓ የባልንጀሮች አግዳሚ ወንበር የሀገር አቀፍ አስተባባሪ ሲሆኑ በአሁኑ ሰዓት ተቋሙ በድረገጽ ብቻ አገልግሎት ለመስጠት ተገዷል ይላሉ። እነዚህ የባልንጀራ አግዳሚ ወንበሮች እዚህ አለን ይላሉ በኮቪድ-19 ምክንያት ህይወታቸው ላይ ጫና ለደረሰባቸው ሰዎች ምክር እንሰጣለን። ነገር ግን ልክ እንደ ኤልዛቤት ቺቤካ ያሉ ሰዎች ደግሞ አሁንም ድረስ ወደ ኒያሙካፓ ቢሮ ይመጣሉ። ወይዘሮ ኤልዛቤት የ49 ዓመት ሴት ሲሆኑ አባታቸው በኮቪድ-19 ተይዟል። አንዲናቻ እንደኳንሳውት እንዲዋ ለዚህ ህክምና የምከፍለው ነገር የለኝም። ስራ የለኝም። ለምግብ እንኳን የሚሆን ገቢ የሚገኝበት ነገር የለም። ከሚያስጨንቁ ነገሮች መካከል እነዚህ ጥቂቶቹ ናቸው። ለዚህ ነው እነዚህን ሰዎች ላነጋግር የመጣሁት። ኮቪድ-19 መኖሩ እውነት ነው። በተለይ ደግሞ እኔ የምኖርበት አካባቢ አለ በኮቪድ-19 ምክንያት ቀብር እንኳን መሄድ አልቻልንም። እሳቸው ይህን ቢሉም የባለንጀሮች አግዳሚ ወንበር አማካሪ የሆኑት የ53 ዓመቷ ፎርጌት ጉቱዛ ከቅርብ ጊዜ ወዲህ የምክር አገልግሎታቸው በኮቪድ-19 ላይ ብቻ ማተኮሩን በመግለጽ እንዲህ ይላሉ። ኮቪድ-19 ስ ኮቪድ-19 ጥላውን አጥልቷል። ቫይረሱ በየቦታው ቢኖርም ሰዎች የአፍና የአፍንጫ መሸፈኛ አያደርጉም። በምን አይነት መልኩ ግንዛቤ ላይ እንደሚሰራ አላውቅም። ሰዎች ያለንበትን ሁኔታ እንዴት እንደማይረዱት አይገባኝም። በዚምባብዌ በሚገኘው የዓለም የጤና ድርጅት ቅርንጫፍ ውስጥ የአይምሮ ጤና ዋና ኃላፊ የሆኑት ዶክተር ዴብራ ማቻንዶ ኮቪድ-19 ትልቅ ጭንቀት ፈጥሯል ይላሉ። ቅናን ከቅርብ ጊዜ ወዲህ እንደ እንቅልፍ ማጣት፣ ድንገት የሆነ የስሜት መናወጥና መረበሽ፣ መደናገጥ፣ ጭንቀት የቤት ውስጥ ግጭትና ጥቃት የመሳሰሉ የስነ ልቦና ችግሮችን እያስተዋልን ነው። ስለዚህም ሰዎች ጭንቀታቸውን ለመቀነስ ገቢያቸው ሲቀንስ ያለባቸውን ሀሳብ ለመቀነስ ማድረግ የሚችሏቸው የተለያዩ ነገሮች አሉ። የመጀመሪያው ነገር አሁን ያለነው እንግዳ በሆነና በከባድ ጊዜ ውስጥ መሆኑን መረዳት አለባቸው። ሰዎች ይህን መረዳት ሲችሉ አመለካከታቸውንም ማሻሻል ይችላሉ ማለት ነው። ይህንን መረዳት በዚምባብዌ ዴልታ በተሰኘው የኮቪድ-19 አይነት የሚታመሙ ሰዎች ቁጥር በመጨመሩ እየመጣ ያለውን ጭንቀት ሰዎች እንዲቋቋሙት ሊያገዝ ይችላል። ለኮለምበስ ማቪሁንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የቶኪዮ ኦሎምፒክ ስፖርታዊ ክንውኖች ቀጥለዋል። ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አመሻሹን አግኝታለች። በ10000 ሜትር የወንዶች ውድድር ሰለሞን ባረጋ አንደኛ በመውጣት ኢትዮጵያን በክብረ መዝገብ ላይ እንድትሰፍር አድርጓል። 25 ዙሩን ሩጫ በ27 ደቂቃ በ43 ሰከንዶች ከ22 ማይክሮ ሰከንዶች በሆነ ሰዓት አጠናቋል። በውድድሩ ከፍተኛ ግምት ተሰጥቶት የነበረው በርቀቱ የዓለም ክብረ ወሰንን ያዘው ዩጋንዳዊው ጆሹዋ ቺፕትጌ በ41 ማይክሮ ሰከንድ ዘግይቶ በመግባት የብር ሜዳሊያን ሲያሸንፍ፣ ሌላኛው የሀገሩ ልጅ እንዲሁም የዓለም ግማሽ ማራቶ ሁለቱን የ2020 ዓ ም ባለድል ጄኮብ ኬሌሞ በ66 ሰከንዶች ዘግቶ የነሐስ ሜዳሊያ አሸናፊ ሆኗል። በዛሬ ዕለት እንዲሁ በተደረገ የ50 ሜትር ነጻ የዋና ውድድር ኢትዮጵያ ተሳትፋለች። የኢትዮጵያን ባንዲራ በመክፈቻው ቀን ያነግበው አብዱል መልክ ቶፊክ ሙክታር በተሳተፈበት የምድብ ሶስት ማጣሪያ ውድድር ስድስተኛ ወጥቷል። ወደ ቀጣይ ዙርም ማለፍ ሳይችል ቀርቷል። በትናንት ነ ዕለት የተካሄዱ ውድድሮችን ለማስታወስ ያክል በወንዶች የሶስት ሺህ ሜትር መሰናክል የማጣሪያ ውድድር ተካሂደዋል። በምድብ አንድ ኢትዮጵያዊው ለሜቻ ግርባ ጃፓናዊውን ራዩጂ ማዩራንና ኬንያዊውን ቤንጃሚን ኬጊንን በማስከተል አሸንፏል። ወደ ፍጻሜው ውድድር ማለፉንም አረጋግጧል። በምድብ ሁለት ኬንያዊው አብርሃም ኪቢዮት አንደኛ ሆኖ ውድድሩን ሲያጠናቅቅ ኢትዮጵያዊው ጌትነት ዋለ ሁለተኛ፣ ጣሊያንን የወክለው አህመድ አብዱልዋህድ ሦስተኛ በመሆን ወደ ፍጻሜው አልፈዋል። በሴቶች ስምንት መቶ ሜትር ውድድር ሀብታም አለሙ በምድብ ሶስት የዩናይትድ ስቴትስዋን ኤቲንግ ሙኑን ተከትላ በመግባት ለቀጣይ ዙር አልፋለች። ፖላንዳዊቷ ጆዋና ጆዝዊክ የሦስተኛ ደረጃን ይዛለች። የሩብ ፍጻሜው ውድድር በነገውለት ይደረጋል። ከአትሌቲክሱ ሳንወጣ ለአህጉር አፍሪካ በክብረ ወሰንነት የተመዘገበ ውጤት በትናንትናው ዕለት ተመዝግቧል። የአይቬሪ ኮስ ተወዳዳሪ ማሪ ጆሴ ታሉ በሴቶች የመቶ ሜትር ማጣሪያ ውድድር በምድባ ውስጥ የተደለደሉትን ቀድማ የገባች ሲሆን ያስመዘገበችው ሰዓትም 10 ሰከንድ ከ78 ማይክሮ ሰከንዶች ብቻ ነበረ። የዜና እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ በሜዳሊያ ብዛት እየመራች ትገኛለች፣ በ14 የወርቅ በ16 የብርና በ11 የነሐስ በአጠቃላይ በ41 ሜዳሊያዎች። ቻይና በ18 ወርቅ በ9 ብርና በ11 ነሐስ በአጠቃላይ በ38 ሜዳሊያዎች ትከትላለች። የራሽያ ኦሎምፒክ ኮሚቴ በ10 ወርቅ በ13 ብርና በ10 ነሐስ በአጠቃላይ በ33 ሜዳሊያዎች የሦስተኛ ደረጃን ይዟል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በድምፅ ምህንድስ ነው ደግሞ ኤልያስ አስማረ። እስከ አሁን ድረስ አብረናችሁ ነበር። የነገሰ ብለን መልካም ምሽት። የማትርቂኝ መስሎኝ ነበር። የማትለይኝ መስሎኝ ነበር። የማትርቂኝ ገባኛሁ እንደ ጭቅስ I am a man whos a man whos